ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ሄርዝ በ25 ሜትር ባንድ በ11695 በ12110 እና በ12140 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የእሁድ ታህሳስ 15 2010 ዓ ም ምሽት

ድንቁን በረከት መንግሥተ አብንም በአጭሩ ዤላችኋለሁ ሌጀንደሪ ይሉታል። በአሜሪካኛው አጠራር ኢየሩሳሌም አሜሪካ የተባበሩት መንግሥታት ድርጅትና የኢትዮጵያ ድምፆች የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ኢየሩሳሌም የእስራኤል ዋና ከተማ ነች፣ ኤምባሲንም ከቴል አቪቭ ወደዚያው ለማዞረ ስኝ ያለሁ ካሉ ወዲህ ዓለም በተለያዩ ጎራዎች ቆሞ እየተሟገተ ይገኛል። መካከለኛው ምስራቅም ወደ አዲስ ውጥረትና የተቃውሞ ትርምስ ገብቶ ሰንብቷል። ሚስተር ትራምፕና ደጋፊዎቻቸው እስራኤል ዋና ከተማዋ የት እንደሚሆን የመደንገግ መብት ያላት ሉዓላዊት ሀገር ነች። ሆኖም ዛሬ መሬት ላይ ያሉ ሁኔታዎችን ውሳኔ አይለውጥም ሲሉ፣ በአንጻራቸው የቆሙ ደግሞ ጉዳዩ በእስራኤላውያኑና በፍልስጤማውያኑ በሁለቱ ብቻ የሚፈታ በመፍትሄዎች መጨረሻ ላይ ሊወሰን የሚገባው ጉዳይ ነው እያሉ ናቸው። ጉዳዩን ወደ ጠረጴዛ ያወጣው የተባበሩት መንግስታት ድርጅት የጸጥታ ጥበቃ ምክር ቤቱ አስራ አራት አባላት በግብፅ ጥያቄ መሰረት መክሮ የሚስተር ትራምፕን አቋም እንደሚቃወሙ ቢያሳውቁም አሜሪካ ድምፅን በአንድ ድምጿ የመጣል ስልጣን ወይም አቅም ካላቸው አምስት ሀገሮች አንዷነችና ጣለችው። ቀጥሎም ለጠቅላላ ጉባኤው በቱርክ መንግሥት የቀረበው ረቂቅ አንድ መቶ ሀያ ስምንት ለዘጠኝ በሆነ ድምፅ የድርጅቱ አባላት የአሜሪካን አቋም አወገዙ። ይህንን የድምፅ አሰጣጥ እንዲተነትኑልኝ ቀድሞውም ማብራሪያ ሰጥተውኝ የነበሩትን ፕሮፌሰር ብሩክ ሀይሉን ጠየኳቸው። አመሰግናለሁ አቶ ሰለሞን፣ ድምፅ አሰጣጡን በጸጥታ ምክር ቤት በተመለከተ እንደጠበኩት ነው ማለት አሜሪካ ቪቶ እንደምታደረገው ሳይታለም የተፈታ ነበረው የራሱ አቋም ስለሆነ የራሱ አቋም ስለሆነ ጉዳዩም እሷ ላይ ስለሚያጠነጥን ጉዳዩ እዚህ ላይ መርሳት የለብን፣ እንግሊዝ፣ ፈረንሳይ፣ ቻይናና ራሽያን ፌዴሬሽን አቋማቸውን ሁልጊዜ ዊ ቴክ ኢት ፎር ግራንትድ ዝም ብለን እንወስደዋለን። ነገር ግን እነሱ ምን ያን አቋማቸው የፍልስጤም ጥያቄን የእስራኤል ጥያቄን የኢየሩሳሌምን ከተማ ጥያቄ በሁለቱ ሕዝቦች መካከል ያለውን ችግር ለመፍታት የሚደረገውን ጥረት ምን ላይ እንደቆሙ ያሳያል። እንግዲህ ከእንግሊዝ የበለጠ አጋር ለአሜሪካ የለም። የቅኝ ግዛትና ትምናትና ይህንን ለአድማጮቻችን ማሳሰብ ፈልጋለሁ እና የእነሱን ድምፅ እንደጠበኩት ኢንፌቨር ነው ያደረጉት። ጀኔራል አሴምብሊውን ጠቅላላ ምክር ቤቱን በተመለከተ እንዳልከው መቶ ሀያ ስምንት ድምፅ ተገኝተዋል በጣም ሳፕራይዝ ሲያገኝ ሰላሳ አምስት ሀገሮች ድምፅ አብስቴን አድርገዋል፣ ማዕቀብ አድርገዋል። በጣም ደግሞ የሚደንቀው ሀያ አንድ ሀገሮች ብቅም አላሉ በዛው ቀርተዋል። ያልመጡ ዴሊጌሽኖች ማለት ነው ሀያ አንድ ናቸው። ይሄ ቁጥሩ በዛ ያለ ነው። ለምን የሚለውንም ጥያቄ ብናያይዝ ጥሩ ነው። ለምሳሌ ካልመጡት እና ካልተገኙት ሀገራት መካከል ሴንትራል አፍሪካን ሪፐብሊክ፣ ዲሞክራቲክ ኮንጎ አሉ። ከአፍሪካ እነዚህ እንግዲህ ሁለት ሀገሮች የዩናይትድ ኔሽን ፒስ ኪፒንግ ሚሽን የሚካሄዱባቸው አካባቢ ስለሆኑ ሜይ ቢ የአሜሪካን ትኩረት ላለመሳብ እና ላለማስቆጣት ላለማስቆጣት ከአሜሪካ ዓይን ዞር ለማለት ይፈልጉ ይመስላሉ። ምክንያቱም ኒኪ በንግግራቸው ከባድ ማስጠንቀቂያ ነው። እንደ ትምህርት ቤት ቁጭ ብለው ስማችን ሁሉ ምን እንዘግባለን ብለው ያሉት በጣም የገረመኝ ማለት፣ ፕሬዚደንቱም ይሄንኑ ብለዋል እኮ ቀደም ባለው ቀን እንከታተላለን፣ እናያቸዋለን ብለዋል። አቋማችሁን፣ ሰልፋችሁን አሳምሩ። ከአሁን በኋላ እንግዲህ ያው ገንዘብም እርዳታም አይገኝም፣ አስቡበት የሚልም ሁኔታ ነው። ሌላው ኢትዮጵያ አቋም ነው። ኢትዮጵያም እራሷ ግልጽ የሆነ የአፍሪካ ቀንድ ሀገሮች በሙሉ ግልጽ አቋም ወስደዋል ከደቡብ ሱዳን በስተቀረ። ኢትዮጵያም እራሷ እንግዲህ ታይትሮፕ ይባላል ባላንሷን ጠብቃ የምትሄድበት ሁኔታ ነው። ምን ይደርስባት አካል የሚለውን ነገር ወደፊት የሚታይ ይሆናል። ነገር ግን ኢትዮጵያም ቁልፍ ሀገር ናት ለምዕራቡ ዓለም ቴሮሪዝሙ በመዋጋት ለአሜሪካም በሶማሊያም ስታቢሊቲ ለመፍጠር የምታደርገው አስተዋጽኦ እንግዲህ ፕሬዚደንት ትራምፕ በተደጋጋሚ እስካሁን ድረስ ወደ ስልጣን ከመጡ በኋላ እንደምናያቸው የያዙት አቋም ይክፋም ይልማ ያሉትን የሚያደርጉ ሰው አይነት ይመስላሉ። በዘመቻውም ጊዜ ቃል የገቧቸውን ብዙ ነገሮች በተከታታይ እያደረጓቸው ናቸው። ማንም ቢንጫ ጫማንም ማንም ቢጮህ ጉዳያቸው የሆኑ ሰው አይደሉም። በዓለም አቀፍ ደረጃም በሀገራቸው ውስጥም ቢሆን በእርዳታ ደረጃም ቢሆን ምናልባት የፎከሩትን ሊያደርጉ ይችሉ ይሆናል። ቢያደርጉት አንደኛ ራሱን ይሄንን ዛቻ እንዴት ነው እርስዎ የሚመለከቱት? እንደ አንድ የፖለቲካ ሳይንስ ምሁርና እንደ የዓለም አቀፍ ግንኙነቶች አዋቂም ሰው ሁለተኛ፣ ቢያደርጉት ኢትዮጵያ የምትጎዳው ነገር ይኖራል? ይህን ሊቀርብኛል የምትለው ነገር ይኖራል? ኢትዮጵያን በተመለከተ በጣም ድጋፍ እናገኛል። ዩናይትድ ኔሽን ግን እንደምታውቀው ሲባል ወርልድ ፉድ ፕሮግራም አለ ምንን ዩኒሴፍ አለ፣ ስፔሻላይዝ ኤጀንሲዎች በርካታዎች አሉ። እነሱንም ይጨምራልና ጉዳት አለው። በተለይ ተዘዋዋሪውን ጉዳት ሳይሆን በቀጥታ ከኢትዮጵያ ጋር ዩናይትድ ስቴትስ ባላት ግንኙነት ምክንያት የምትሰጠው እርዳታ ቢቋረጥ የሚያስፈራት ነገር አለው ኢትዮጵያን። ምክንያቱም ይህን ጥያቄ የማነሳው ለምንድን ነው? በብዙ አጋጣሚዎች ከሰብአዊ መብቶች ጥበቃ ጋር በተያያዘ በምንም በምንም ጉዳይ ዩናይትድ ስቴትስ አቋሟን ትገልጻለች። ብዙ ጊዜ ለኢትዮጵያ የተወካዮች ምክር ቤቱም ብዙ ምስክርነቶችን እማኝነቶችን ያዳምጣል። የኢትዮጵያ መንግስት ግን ይህን ያህል ተጨንቆ ምላሽ ሲሰጥ አናይም ከማስተባበል በስተቀር። ጥሩ ልክ ምን ምን የሚያጣው ነገር አለ? የኢትዮጵያ መንግስት ከዩናይትድ ስቴትስ ምናምናጣው ነገር በተወሰነ መልኩ አለ። ነገር ግን አይን የኢትዮጵያ መንግስትን አቋም ስናይ፣ አሁንም ያለውን ሪያሊቲ ስናይ ኦን ደ ግራውንድ እንደገና አቅጣጫችንን ወዴት ናቪጌት እያደረግን እንደሆነ ስታይ፣ ወደ ምስራቁ እየሄድን እንደሆነ በግልጽ የታወቀ ነው። ከቻይና ጋር ያለው ከግንኙነታችን ይሄ ነው አይባልም። አቶ ስልቦ ከቻይና ጋር ያለውን ግንኙነት የኢትዮጵያ መንግስት በተጠናከር ሁኔታ ያስቀጥለዋል ነው ምለው። ከቻይና ጋር አሁን ብዙ የመግባባት ሁኔታ አለ። በወርልድ ባንክ አይነትም ተጽዕኖ ለማድረግ ቢሞከር ኢትዮጵያ ላይ እና የመሳሰሉት ሀገራት ላይ በቻይና የሚመራ ልበልህ አዲስ የኤዥያን ባንክ አለ። ከእሱ ጋር ጠንካራ ግንኙነትና ወደ አባልነትም ኢትዮጵያም እየገባች የተራመደች ነው። ያን አህል አሁን ጥያቄ ለመመለስ ያን ይጎዳናል። ግን ያንን ለማስተካከል ያንን ጉዳትን በጥንካሬ ለመለወጥ ከቻይና ጋር ወደ ቻይና መወር ይገፈትረናል። ወደ ቻይና መወር በጠለቀ ሁኔታ ይወስደናል የሚል መልስ ነው ያለኝ። ከፕሮፌሰር ብሩክ ኃይሉ ጋር ሌሎችም ነጥቦችን አንስተን በሰፊው ተጨዋውተናል። በዌብሳይታችንና ከፌስቡክ ገጻችን ሙሉውን ቃለ ምልልሳችንን ያገኛሉ። ዶክተር ብሩክ በኦሃዮ ዩኒቨርሲቲና በኦሃዮ ስቴት ዩኒቨርሲቲ እንዲሁም በስክሪፕት የጋዜጠኝነት ትምህርት ቤት የፖለቲካ ሳይንስ ፕሮፌሰር ናቸው። ዋሽንግተን ላይ የኢትዮጵያ ምክትል አምባሳደር ሆነው አገልግለዋል። በተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ዩኔስኮ ኢትዮጵያን ወክለው ፓሪስ ላይ ሰርተዋል። አሁንም ባሉባቸው ዩኒቨርሲቲዎች በተባበሩት መንግስታት ድርጅትና በድርጅቱ የሰላም ጥበቃ ተልዕኮች ላይ የተለያዩ ኮርሶችን በከፍተኛ ደረጃ ይሰጣሉ። ቀደም ሲልም በዋሽንግተን ዲሲው ጆርጅ ዋሽንግተን ዩኒቨርሲቲ በአፍሪካ አካባቢያዊ ጸጥታ ላይ አስተምረዋል። ፕሮፌሰር ብሩክ ኃይሉን አመሰግናለሁ። ኤርትራዊውን ድንቅ ድምፃዊ በረከት መንግሥተ ዓብን ባጭሩ ይዤላችኋል። በኢትዮጵያ የታሪክ መዝገብ በሥነ ጥበብ ምዕራፍ በሙዚቃው ገጽ ላይ ጎልተው ካሉ ስሞች አንዱ በረከት መንግሥተ ዓብ ተብሎ ይነበባል። አዎ ከኢትዮጵያ የታሪክ ገጾች የት ነው እዚያ በፈረንዚ 61 እዚያ ቃል ተቀጠ ቀዳማዊ ኃይለ ሥላሴ ትያትር ማለት ነው፣ ኋላ ብሔራዊ ትያትር ንጉሥን ያህል ለምን ታሪክ እኮ ነው። ነበሩ የነበረ ነገር መኖር አለበትሽ። ሞኝነት አለ። የቀደመውን ሁሉ እያጠፋ ነው። አዲስ ምት ጀምረ፣ የደመሰሱ ለታሪካችን ቫሊዋ ለመስጠት ቦታ ለመስጠት። የት ነው አሁን የምትኖረው? አሁን ማስመራ ኢትዮጵያ ሄደህ ታውቃለህ? አዎ፣ ይሄ ከኤርትራ ማጫነት ሬፈረንደሙ ጊዜ ማስመራ ገባሁ። እና በኋላ አዲስ አበባ ከአስመራ የበለጠ ነው የተቀበለኝ ህዝቡ፣ ዜናው፣ ጋዜጣው፣ ራዲዮው፣ ቴሌቪዥኑ አንድ ወር ያህል ደርግ ተሸነፈ በኋላ ሰቱ አሁን ደግሞ ደግሙ አራተኛ ነው። እንደገና መሰረመጨረሻ ሞክር ግን ምን ይታወቃል መጀመሪያ ጠ እንጃ መቆም አለሁሉ ይመለስ ጥሩ አባባል ነው። ሰላም ሲሆን ሁሉም ይመለሳል። ልክ ነው። በረከት መንግሥተ አብ የአፍሪካ አንድነት ድርጅት ሲመሠረት የአፍሪካ መሪዎች ፊት ቆሞ የዘፈነ እንዲያውም መድረክ ከፋቹ እርሱ ነበር። ሙዚቃው እኔ ጀመር በኋላ አበበት ሰማ ገባ ኋላ ምን ይል ገባ ኦኤዩ ሲመሰረት ማለት ነው። በረከት ያኔ ከፊቱ የነበሩትን የአፍሪካ መሪዎች አንድ በአንድ ይጠራል። ጃንሆይ፣ ጋማል አብዱል ናስር፣ ጆሞ ኬንያታ፣ ሴዳር ሴንጎር፣ ኳሜን ኮርማ፣ ኢብራሂም አቡድ፣ ጁልየስ ኔሬሬ። እኔ ቀድሜ መዝፈን ጀመርኩ። ጥቂት መለስ አለና በረከት ሞኝ ነበርኩ አለ። ሌሎቹ ፈራ ተባይሉ ነበርና በዓል አለ ምናምን አለ እንግዳ የዛሬ አምሳ አምስት ዓመት አካባቢ የተፈጠረ ታሪክ ነው በረከት ያጫወተን። ለድምፁ ጥራት ይቅርታ ጠይቃለሁ። ድንገተኛ እንጂ ስቱዲዮ ውስጥና በስቱዲዮ መሳሪያ እየተቀረጸ አይደለም። በረከት መካከላችን የተከሰተው ድንገት ነበር። ብዙዎቻችን ወደ ቢሮችን እንደሚመጣ አላወቅንም ነበር። እናም ያየነው ጊዜ ሰፈርንበት ልበል። በፍቅር ከበብነውና ከግራ ከቀኝ በጥያቄ እናዋክበው ገባን እስኪ ስለ ራስህ ንገረን። እስኪ የምታስበውን አጫውተን። እስኪ የምታስታውሰውን አጫውተን። እስኪ ስለ ልጅህ ወይም ልጆችህ ንገረን። እስኪ እስኪ እስኪ ጀመራስ ተክለ ሃይማኖት ነበርና ከዚያም ሶማሌ ሰራ። በድሉ የመኪና ፓርት የሚሸጥበት ሄደ

እነሱ ሊሮጡ እናንተ የባህል ትርኢት ልታሳዩ፣ ተዋጮች ስፖርተኞቹ በስፖርት ሩጫ፣ በጉስ እና ቢስክሌት ነበር። ደግሞ የዛን ጊዜ ኳስ ኳስም ነበር። ደግሞ በየቦታው ይህን እንዘፍናለን ጨፍራለን። ኦሊምፒክ ስለሆነ ባህል ማሳየን ሀገር ወጥቶ ነበረ። የባህል ተጫዋች እና እዚያ ሁለት ህዝብ ይለኝ በርበሬ ምጥምጫ ስንበላ ሴቶች አውጥማ ከሻንጣቸው ይሰጡናል። ትንሽ ትንሽ ይዞ ይሄዳል። ምጥምጫ እና ልጅቷ ሄደች ምናምን ልታመጣ። ያ ወይተሩ ደግሞ በልቶ ጨርሷል። ሰሃኑማ በልቶ ጉድምባዬ ነው። ምጥምጫ የት አለ? የኔ ምጥምጫ የት አለ አላየ አለ ሄደች Bisnis mana? Barangnya aku tuh tak. Susah kan? وافيتكها dernier tour؟ آه تراشوستنوجي كوجاشاوزو ماشي يا هون بس ما لي انت ዘኔን ገለጡ ቴሌቪዥን ሁለት ቀን ነው ሦስት ቀን ደግሞ ኤርትራ ቴሌቪዥን አብረን ሰርተናል። የሞያ ጓ አሁን በዓል እየመጣ ነው፣ ገናም እየመጣ ነው፣ ጥምቀትም እየመጣ ነው። የምታስተላልፈው መልእክት አለህ? የምትናገረው ለኢትዮጵያ ሕዝብ ብዝታ ነው። ለኢትዮጵያ ሕዝብ ሰላም እመኝለት። ሰላም የድሮ የአየ ድሮ ሳቅና ደስታ እንዲሆንለት እመኛለሁ። ለኢትዮጵያ ሕዝብ ኢትዮጵያ ሕዝብ ብዙ ዓመት አብረን ኖረናል፣ ተደስተናል፣ ዘፍነናል፣ ጨፍረናል። ስለዚህ ይህን የሚረሳ ነገር አይደለም አንተ እንግዲህ ሰማንያ አመትህ ነው አክብረሃል ግን ስናይ በጣም ገና ወጣት ነው የምትመስለው ፊትህ ሰውነት ሁሉ ነገር ማንም አይገምትም ሰማንያ አመትህ ነው ሰማንያ አመት ብሎ የሚገምት የለም ምንድነው እንደዚህ ልጅ አድርጎ የሚያቆይ ሙዚቃ ልጅ ያደርጋል ተነስቶ ልዝፈን ይሆን እውነት ልንገረው እድሜን ረሰዋለሁ። አንዳንድ ምን ጠብቀው አዳዲስ ስራ ይኖራል? ይኖራል። ከስራ አላቆም። ከቆምኩ ማለት ነው የሚወጣ አልበም አለ ወይም አዳዲስ ዘፈኖች አልበም አለ የሚወጣ መቼ እንጠብቅ? በሰራ ነው የምኖረው። ማቆም የለም ማቆም ራሱ ይመጣል። አሜሪካ ምን ያህል ቆየ? አሁን መተ ስድስት ወር እና ትርኢቶች ነበሩ፣ አሳይታል ብዙ ከተማዎች ተዘዋወር እዚህ ዩናይትድ ስቴትስ ወደ ሌላ አካባቢ ሄዷል። ሰሜን አሜሪካ ውስጥ እንደው ወደ ካናዳ አስመራ ደርሼ፣ እንጠብቃለን እንግዲህ አዲስ ስራዎች ይህን አዲስ አበባ እንደገና እንገናኛለን። የአዲስ አበባ አስማራት አዲስ አበባ ለመሆኑ ሜሌናን እንዳያኔው ትጫወተዋለ? አሁን እስኪ ትንሽ ተጫወትልን። አሁን ጉንፋን ለ ጫወታለ ለአንድ ወር በኋላ ከቶሮንቶ በጣም ጥሩ ነው። እናገኛት አሁን እየሰማሁህ። ድምጼ ሰው ማስቀየም ነው። በአንተ የሚቀየም ማንም የለም። ለነገሩ አዲሶቹን ድምፃው ያለ የትኞቹን ትወዳለ? የቱን ዜማ ትወዳለ? የማንን ነው የምታደርቀው? ድሮዎቹ

እድሜ ይስጣችሁ። አሜን። የእናንተም ድጋፍ ያስፈልጋቸዋል። ያንጋፋዎችም ምርቃታችሁ ያስፈልጋቸዋል። በጣም ጥሩ። እንኳን አገኘነት። እኔም እንኳን አገኘኋቸው። መልካም ሰማንያ ዓመት። እንግዲህ ደግሞ እናገኛለን፣ ብዙ አመት እናገኛለን። በጣም እናመሰግናለን ስለመጣህ እኛ ጋር። ሜሌና ከበረከት ድንቅ ጣዕመ ዜማዎች አንዷ ነች። በረከት እንዳለው በሰላም ያገናኝንና ተመልሶ ከወር በኋላ ብቅ ሲል ከራሱ የዛሬ ጉሮሮው እንዲያሰማችሁን እንጠይቀዋለን። ለዛሬ ያለንን እነሆ። መልካም ገና ከሰላምና ከጤና ጋር ለኢትዮጵያውያን ሁሉ፣ መልካም ገና ከሰላምና ከጤና ጋር ለኤርትራውያን ሁሉ፣ ጤና ረጅም ዕድሜ መልካም ገና ለበረከት መንግስት አ ዜናዎቻችንን በዌብ ሳይታችን አምሐሪክ ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሐሪክ ላይ ማግኘት ይቻላል። በትዊተር ሃሽታግ ቪኦኤ አምሐሪክ ብላችሁ ተከተሉን፣ ተነጋገሩ። እያስተናገድኳችሁ ያለሁት ሰሎሞን አባተ ነኝ። ፕሮዲውሰሯ ብርሃን ኃይሉ ነች። ወደ ተከታዩ ዝግጅታችን እንሸጋገር። ገና ክሪስማስ I'm merry little Christmas. Let your heart be light. From now on, your trouble will be out of sight. I... Naga Ganano. ኢትዮጵያ ውስጥ እንደሚባለው የፈረንጅ ገና፣ በብዙ ሀገሮች ውስጥ ለገና በዓል ለክሪስማስ የገና ዛፍ ያቺን ልዩ የተገለበጠ ዋንጫ ቅርጽ ያላትን የጥድ ዛፍ ማቆም ማሸብረቅ የተለመደ ነው። ዩናይትድ ስቴትስ ውስጥ በየዓመቱ ለገና ከ25 እስከ 30 ሚሊዮን የሚደርስ የገና ዛፍ ይሸጣል። ገናም ያልፍና ታዲያ ከዚያ ዛፍ የበዛው ተጠራርጎ ከሚጣል ቆሻሻ ይጣፋል። የተወሰነው ግን ጥቅም ላይ እንዲውል ይደረጋል። ለጓሮ እርሻ ማዳበሪያ፣ ለመንገድ ዳርና ዳር ተክሎች እግር ማለስለሻ፣ በዝናብ ውሃ መታጠብን መከላከያ እንዲሆን ይፈጫል። የተወሰነው ደግሞ ለአሦች ሰው ሠራሽ ምቾት ለመስጠት በሐይቆችና በባሕር ዳርቻዎች ላይና በውሃውም ውስጥ እንዲቀመጡ ይደረጋል። የተመረጡት ዛፎች ግን ሀቢታት የሚባለው ግብረ ሰናይ ድርጅት ለሚቀልሳቸው ቤቶች ግንባታ ግብአትነት እንደሚውሉ ባልደረባዬ ፌድ ላፒዱስ ጽፋለች። እስኪ አሁን ደግሞ በቀረው ጊዜ ከዚህ በፊት አሰምተናችሁ ከነበረ የክሪስማስ ዝማሬዎች ቅንብር ጋር ላቆያችሁ። ስለ ዋዜማው ስለ ኢቭ ገና ሽብርቅርቁ፣ ገና ብልጭልጩ፣ ገና ብርዳሙ፣ ገና ካብታሙ፣ በስጦታ የታጀበው፣ በዝማሬ የደመቀው ገና ወጉ ብዙ ነው። ለሂስፓኒኮች ለላቲን አሜሪካ ሀገሮች ሰዎች የዘጠኝ ቀናት ክብረ በዓል ነው። ላስፖሳዳስ ፖሳዳስ ይሉታል። ወላዲታ አምላክና እጮኛዋ ዮሴፍ ለነፍሰ ጡሪቱ ድንግል መገላገያ ስፍራ ሲያስሱ ከላይ እታች ይሉ የነበሩባቸው ትስዓቱ ዕለት ማለት። የላስፖሳዳስ የስፓኝ ስያሜ ትርጉሙ ማረፊያ ማደሪያ እንደ ማለት ነው። ይህ የበዓል ሳምንት በየዓመቱ ከታሕሳስ ሰባት እስከ ታሕሳስ ዐሥራ አምስት ምሽት የሚዘልቅ ነው። እናም ድንግል በግርግም አማኑኤልን ተገላገለች። በቃሉ መሠረት መዳን ያለምን ኢየሱስ ተወለደ። ሎስ አንጀለስ ከተማ ውስጥ ኦልቬራ ጎዳና የከተማዪቱ የሂስፓኒክ ዝርያ ሰዎች መጤውም ሆነ የቆየው ማዕከል ነው። አርቱሮ ናየራ ሚስቱ ሮዛሪዮና ሙሉ ቤተሰብ ወደዚህ ሰፈር ገብተው ሰፊውን የሂስፓኒክ ማኅበረሰብ ተቀላቅለዋል። ስቴሞስ ኮንቴንቶስ ሴሌብራንዶ ኮንቶሎ በዚህ የማኅበረሰባችን ክብረ በዓል ላይ በመገኘታችን በጣም ደስተኞች ነን። ይህ በዓል ለእኛ ለላቲኖችና በተለይ ደግሞ ለካቶሊኮች የተለየ ክብር ነው። ማሪያ ቤሩሜን ከኩባ ስትመጣ ሕፃን ልጅ ሆና ነው። ላስፖሳዳስን ስታይ ግን የዘንድሮው የመጀመሪያ እንደሆነ ነው የምትናገረው። ስንት ዓመት ሙሉ ለመምጣት ስፈልግ ኖር ያለሁ። በዚህ ዓመት ግን ፌስቡክ ላይ አንድ ማስታወቂያ አየሁና እንዴት እዚህ መገኘት እንደምችል አወቅኩ። በፊሊፒኖ ማኅበረሰብ ውስጥም የበዓሉ ዝግጅት ሞቅ ብሏል። የሎስ አንጀለስ ፊሊፒኖ ቤተ ክርስቲያን የባለቤቷን ልደት በጸጋ ለመቀበል ሰሞኑን ሸብረብ ስትል ነው የከረመችው። ከቤተሰቤ ጋር ለማክበር እንዴት የከበረ ቀን ነው ትላለች። ከፊሊፒንስ በቅርብ ወደ አሜሪካ የመጣችው ሄለን ካሩ I think the Philippines is the most Christmassy country in all the world. ፊሊፒንስ በዓለም እጅግ ያሸበረቀች በውኑ ገና ገና የምትል ገናም ሀገር ትመስለኛለች። ሰብአ ሰገል የተከተሏት ብሩህና አንጸባራቂ ኮከብ ፊሊፒንስ ውስጥና በሎስ አንጀለስም እጅግ የተወደደች የበዓል ምልክት ነች ብላለች። ኤሊኦቢሎ ከቀርከሃም ይሁን ከእንጨት በተሠራ መቃን ዓመቱን ሙሉ የከቧትና በቀለማ ቀለም ያሸበረቀ የላስቲክ ሽፋን ያለብሷታል። በሎስ አንጀለስ ታሪካዊዎቹ ፊሊፒንና የኮሪያ አብያተ ክርስቲያን በገና ብልጭልጭ እንዳሸበረቁ ነው። የግሪክ ኦርቶዶክስ ካቴድራሉ ካህን መምሬ ጆን ባካስም ለራሳቸው ገና እየተጠበቡ እየተጣደፉ ነው። እርሳቸው ኦርቶዶክስ ናቸው። የእርሳቸው ገና ዝግጅት እስከ ፊታችን ታኅሳስ 28 ይቀጥላል። በማግሥቱ ገና ነውና ከፊታቸውም ደግሞ ጥምቀት አለላቸው። ገና የተለየ በዓል ነው፣ ገና መንፈሳዊ ነው እያሉ ለከበቧቸው ምዕመናን ይናገራሉ። ልክ ከርሳቸውን እንደ ቀደመው እንደ መጥምቁ ዮሐንስ መንግሥተ ሰማያት ቀርባለችና ሲል እንደ ነበረ በዚህ በራቀ ስፍራ ከሁለት ሺህ ዓመታት በፊት የሆነውን የክርስቶስን መወለድ እንደምናከብር ለእኛ ለኦርቶዶክሶች ዋነኛው ቁልፍ የክርስቶስ በየልቦናችን በየልባችን ገበታ የመወለዱ ምስጢር ነው። በኢትዮጵያ፣ በግሪክ፣ በሂስፓኒክና በፊሊፒኖ በኮሪያና ሌላውም ክርስቲያን ማኅበረሰብና ሰፈሮች ውስጥ ገና ደምቆ ሲሰነብት ደምቆ ሲከበር ከየባህሉም ከየጓዳው ይዞ የመጣውን አደባባይ ሲያወጣ እግረ መንገዱንም ለኅብረተሰቡ ጸጋን፣ ለቤተሰብ ሙቀትና መተሳሰብን፣ ላጡና ለራቁም አለኝታን ይዘራል። ዘሬድ ኖስ ድሬንዴርም በዓለሙ ሞልቶአል። ተስፋን፣ ፈንጠዝያን፣ ስጦታና ፍቅርን በዓለሙ ሁሉ ይዘራል። የኪነ ጥበቡ ዓለም ሰዎች ናቸው ይህንን የሚሉ ለገና ጊዜና ቀልባቸው Rudolph the red nose Reindeer had a very shiny nose, and if you ever saw him, you would even say it glows. Come on, drums! All of the other reindeer used to laugh and call oh name, they never let for ክሪስማስ ሜሪ ጄ ብላይጅ ለገናና የአዲስ ዓመት በዓላት የገና በረከቷን ይዛ ብቅ ብላለች። የማርያምና የክርስቶስ በዓል ንግሥ ክብር ዐሥራ ሁለት የፖፕ አነቃቂ የሙዚቃ ወይም የዝማሬ ዘይን የተከተሉ የገና መዝሙሮችን የያዘ አልበሟ ነው። ይህ የምትሰሙት ጃዚ ይሉታል። ቀልብን ነጠቅ የሚያደርግ ቃና ጣል የተደረገበት ሩዶልፍ ዘ ሬድ ኖዝድ ሬንዲር። ሩዶልፍ የአጋዘኑ ስም ነው፣ ባለብዙ ቀንዱ አጋዘን። መቼም ክረምት ነውና ሩዶልፍ አፍንጫው ቀልቷል፣ ቆፈኑ ምንም ያቀላል። ሩዶልፍ የገና አባት ሳንታ ክላውዝ የገና ስጦታቸውን ሸክፈውና በጋሪያቸው ጭነው ይጋልቡታል። በዚህ አዲስ ስብስቧ ውስጥ የበዓል ስር ሰደድ ዘዬ ነው የሚሰማው። ሜሪ ጄ ግን እንዲያው ዝም ብላ አትቀባጥርም። የሙዚቃውን ቤት ለመምታት ያህል ብቻም አይደለም ደግሞ የምታርፍበት ወይም ቅላጼዋ የሚነሳበት ቤት የምትመታበት ወይም ዝም ብላም ለማንጎራጎር ብቻ አይደለም። ለለለለለለላ የምትለው እስኪ ከባርብራ ስትራይሳንድ ጋር የተጫወተችውን ጣምራጣ እመዜማ ያዳምጡ። ትንሿን ጥሩምባ ትራምፔቷን የሚጫወተው ክሪስ ቧቲ ነው። ምኞትህን ከኮከቧ ጋር ስታደርግ ዌን ዩዊሻፖኒስታር። የጁዌል የመጀመሪያው የዜማ መድብል አልበም የወጣው የዛሬ 14 ዓመት ነበር በአውሮፓውያኑ የዘመን አቆጣጠር በ1999 ዓ ም እስከ ዛሬ ታዲያ ከአንድ ሚሊዮን በላይ ቅጂ ተሽጧል አሁን ታዲያ አዲስ አልበም ይዛ ተመልሳለች ሌዲድ ስኖው በረዶው ይውረድ ይላል መጠሪያው በረዶ እንዲያው ይሄ ጥሬው በረዶ ሳይሆን ያ ቀላሉ የነተበው የበረዶ ብናኝ ለማለት ነው። ወርዶም አገሩን መሬቱን እንደ ጥጥ ባዘቶ የሚሸፍ ነው። ማል በሟ የመጀመሪያውን አይነት መንፈስ ወዝና ቃና ያለው ነው። በዚህ በአዲሱ ስብስብ ውስጥ ሁለት አዳዲስ የተሠሩ ዘፈኖች መዝሙሮች ያሉበት ሲልቨር ቤልስ የብር ቃጭሎችና በበረዶ መንሸራተቻ መቅዘፍ ስሌይ ራይድ፣ አንድ ሁለቴ ድምፃቸውን የሚለዋወጡ ቃናዎች፣ ቪንስጊል በኤሌክትሪክ ጊታሩ የሚደባልቀው የሀገረሰብ ሮክ ዘ በዋይት ክሪስማስ ውስጥ ይሰማል፣ ነጩ ገና ይህች አነስተኛ ዝማሬ ጆኤል ከምትጠብቋት ጥቂት ከፍ ባለ ሁኔታ ስትገዝፍ ታገኟታላችሁ። ጆኒ ማቲስ ከእይታችንና ከጆሮአችን ሰወር ካለ ጥቂት ጊዜ ሰነባብቶ ነበር። ከአዳዲስ ድርሰቶች ጋር ለማለት ነው። ዘንድሮ ተመለሰ። ሰንዲንግ ዩ ኤ ሊትል ክሪስማስ ከትንሽ የገና መልካም ምኞት መልእክት ጋር የሰባ ስምንት ዓመቱ አንጎራጓሪ በዚህ በአዲስ ሥራ ውስጥ በርከት ያሉ ልዩ እንግዶችን አካቷል። ሱዛን ቦይል፣ ቢሊ ጆል ግሎሪያ ስቴፋን። ሴንዲንግ ዩ አ ሊትል ክሪስማስ ለጆኒ ማቲስ አዲስ ሪከርድ ሰብሮለታል። በቢልቦርዱ ሰንጠረዥ ላይ ሲሰፍር ሀምሳኛው የማቲስ ሥራ መሆኑ ነው። እዚህ ደረጃ ላይ የደረሱት እኮ ከዚህ ሁሉ የዓለም ዝማሬ ሌሎች አምስቱ ብቻ ናቸው፦ ኤልተን ጆን፣ ባርብራ ስትራይሰንድ፣ ኔል ዳያመንድ፣ ኤልቪስ ፕሬስሊ እና ማኒሎ። ታላቅ ስኬት ነው ለጆኒ ማቲስ። Photograph a blanket, some mistletoe, confetti snow, an angel to put on a tree, Santa Claus in crayon to make you smile today while you're so far. Sending you a little Christmas wrapped up with love. A little peace, a little light to remind you of how I'm waiting for you, praying for you. I wanted you to see, so I'm sending you a little Christmas. Gingerbread, candy cane, stocking I made with your name. I filled it with your favorite things. A way to say I love you, like kisses through the air. Hoping oh, you'll feel that I'm there. Sending you a little Christmas wrapped up. Wrapped up with love, a little peace, a little light to remind you of how I'm waiting for you, praying for you. I wanted you to see. I'm sending you a little Christmas. ክላርክሰን በቀይ እየተጠቀለለ ራፕት ኢን ሬድ አልበም ብሉ ክሪስማስ ሰማያዊ ገናና፣ ራን ራን ሩዶልፍ ቼበለው ሩዶልፍ እንዲሁም ፕሊዝ ካም ሆም ፎር ክሪስማስ እባክህ ለገና እቤትና የሚሉትን ከመሳሰሉ ነባር የበዓል ቅላጼዎችና ቃናዎች ጋር የተቀላቀሉ የሙዚቃው አወራረዶችን አዝሏል። ኬሊ የሀገረ ሰብ ዝማሬ ኮከብ ከሆነው ሮኒዳን ጋር የተጫወተችው ፍቅሬ ውጭው ይበርዳል ቤቢ ኢትስ ኮልድ አውትሳይድ በድንቅነቱ ተነስቶላታል። ከዚያ የበለጠውና ከፍ ብሎ የተነሳው ድንቅ ጣዕመ ዜማ ግን ሳይለንት ናይት ጸጥ ያለው ሌሊት የኬሊ ራፕዲን ሬድ አልበም የመጨረሻው ዝማሬ ወይም ትራክ ነው። በሳይለንት ናይት ውስጥ የኬሊ የባሏ እናት ሬባ ማኪንታየር፣ እንዲሁም ትሪሻ ይርውድ ከኬሊ ጋር አብረው ይዘፍናሉ። ሳይለንት ናይት የሚያልቀውም በሌሊቱ ሰማይ እጅግ ደማቅ ከሆኑት ከከዋክብት አንዱን አብረው እየጠሩ ነው። አካፔላ so መልካም ገና! ሜሪ ክሪስማስ የተከበራችሁ አድማጮች፣ የምሽቱ ዝግጅታችን ተጠናቀቀ። ነገ በሰኞ ምሽት ዝግጅታችን እንገናኛለን። ለዛሬ በሁሉም ስፍራ ባሉ ባልደረቦቻችንና በቴክኒክ መሐንዲሶቹ ስም ሜሪ ክሪስመስ መልካም ገና እያለን የምንሰናበታችሁ ፕሮዲውሰሯ ብርሃን ኃይሉ እና እኔም ሶሎሞን አባተንን ከእኛ ጋር ስላመሻችሁ እናመሰግናለን። ሰላም በደናደሩ